በፌዴራል ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት የጅጅጋ ተዘዋዋሪ ችሎት በትላንት ለውለት በሽብር ወንጀል ተጠርጥረው በአራት መዝገቦች የተከሰሱ ሰማንያ ስምንት የአልሻባብ አባላት ናቸው የተባሉ ተከሳሾች ላይ እስከ ሀያ ዓመት የሚደርስ እስራት ተፈርዶባቸዋል። ተከሳሾቹ በ2014 እና በ2015 የፀጥታ አካላትና ሰላማዊ ሰዎች ላይ ጉዳት በማድረስ ከ13 ሚሊዮን ብር በላይ ንብረት በመዝረፍና ማውደም እንዲሁም መንግስታዊ መረጃዎችን ለአልሻባብ የሽብር ቡድን አሳልፉ በመስጠት የተከሰሱ ናቸው። አዲስ ቸኮል ተጨማሪ አለው። በፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ቃሲም ማማ ለአሜሪካ ድምፅ በሰጡት መረጃ በትላንትና ሁለት የጅጅጋ ተዘዋዋሪ ችሎት ውሳኔ ሰጠው በአራት መዝገቦች በተከሰሱ 88 ተጠርጣሪዎች ላይ ነው። የክስ መዝገቦቹ አራቱን በአልሸባብ አባልነትና በድርጊት ተሳትፏል በሚል የተከፈቱ ሲሆን ከአራቱ መካከል ሁለቱ በ2014 ሁለቱ ደግሞ በ2015 ዓ ም የተከፈቱ ናቸው። ከአራቱ መዝገቦች መካከል በርካታ ተከሳሾች ያሉበትና በሙክታር አደማሊስ በተከፈተው መዝገብ ስር ከተከሰሱ 84 ተከሳሾች መካከል ሁለቱ በመሞታቸውና አንዱ ባለመያዙ ውሳኔ ያልተላለፈባቸው ሲሆን በ81ዱ ላይ ከ10 እስከ 20 ዓመት ስር ተወስኖባቸዋል። የተከሰሱበት አንቀጽ በተመለከተም የቅርንጫፍ ጽሕፈት ቤት ኃላፊው አቶ ቃሲም እንዲያስረዳሉ በጉዳት ስናየው ወደ ሶስት መቶ ሀያ ሶስት የሚሆኑ ሰዎች ላይ በተለይም ልዩ ኃይል የሶማሌ ክልል ልዩ ኃይልና ሲቪል ማህበረሰብ ላይም ከባድና ቀላል አካል ጉዳት ደርሰዋል። የንብረት ደግሞ ወደ አስራ ሶስት ሚሊዮን አምስት መቶ ሀምሳ ብር የሚገመት ንብረት እንዲዘረፍ እና እንዲወድም ተደርጓል በሚል ነበር ክስ የተመሰረተባቸው። የክስ ሂደቱ ላይ አቃቤ ሕግ 57 ምስክሮችን አስመዝግቦ የ41 ምስክርነት የተሰማ ሲሆን 396 ገጽ የሰነድ ማስረጃዎች መቅረባቸውንም አቶ ቃሲም ተናግረዋል። እነኚህ ማስረጃዎች ከቀረቡ በኋላ ፍርድ ቤቱ ተከሳሾችን ራሳቸውን እንዲከላከሉ ብይን ቢያስተላልፍም ተከሳሾቹ ግን ራሳቸውን ለመከላከል በተሰጣቸው ጊዜ ምንም አይነት የመከላከያ ማስረጃ አለማቅረባቸውን አቶ ቃሲም ያስረዳሉ። በዚህም ተከሳሾቹ በሶማሌ ክልል ከሐምሌ 12 እስከ ሐምሌ 21 2014 ዓ ም ድረስ በአፍዴር ዞን ልዩ ልዩ ወረዳዎች ፈጽመውታል በተባለ ሽብር ክስ በ በሰማንያንዱም ተከሳሾች ላይ ከ10 እስከ 20 ዓመት የሚደርስ ጽኑ ስርዓት ውሳኔ እንደተላለፈባቸው ነው የተገለጸው። ከነኚህ ባሻገር በሌሎች ሶስት መዝገቦችም የተከሰሱ የአልሸባብ አባልና የተባሉ ሌሎች ሰባት ተከሳሾችም በትላንትና ዕለት ልዩ ልዩ ውሳኔ ተላልፎባቸዋል። ከነዚህ መካከል ለበርካታ ሰዎች ሞትና የአካል ጉዳት መንስኤ ሆኗል የተባሉ አብሽር አህመድ ማህመድ በተባለ ፋይል የተከሰሱ አራት ተከሳሾች ላይም ውሳኔ ተላልፏል። ተከሳሾቹ አደረሱት ስለተባለው ጥፋትና ስለተመሰረተባቸው ክስ አቶ ቃሲም ይህም ብለዋል። ክሱም የቀረበው በወንጀለኛ መቅጫ ህግ በወንጀል ህጋችን ሰላሳ ሁለት አንድ ሀ ላይ እና በሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር አስራ አንድ ሰባ ስድስት ህዝባር ሁለት ሺ አስራ ሁለት አንቀጽ ሶስት ሁለት ይሄን በድርጊት ማለት ነው የተከሰሱ ናቸው። ወደ ሁለት መቶ ዘጠና ስድስት የሚሆኑ ሰዎች ላይ ከቀላል እስከ ከባድ የአካል ጉዳት ደርሶበታል። በዚህ ወንጀል ድርጊት ደግሞ ወደ ሁለት መቶ አርባ ስድስት የሚሆኑ ሰዎች እንዲገደሉ ተደርጓል። በዚህ ነው እነዚህ አራቱ ሰዎች የተከሰሱ ማለት ነው። ከአራቱ ተከሳሾች አንዱ መከላከያ ማስረጃ ሲያቀርብ፣ ቀሪዎቹ ሶስቱ ግን በተሰጣቸው ጊዜ መከላከያ ማስረጃቸውን ማቅረብ እንዳልቻሉ ነው አቶ ቃሲም የገለጹልን። በዚህም ከስድስት ወር ቀላል እስራት እስከ አስራ ስምንት አመት ጽኑ እስራት ተፈርዶባቸዋል። ሶስተኛው መዝገብ በነ መሐመድ ፋራስን በተከፈተው መዝገብ መንግስታዊ መረጃዎችን ለአልሸባብ የሽብር ቡድን በመስጠት ሁለት ሰዎች በ2015 የተከሰሱ ሲሆን ሁለቱም ላይ ስድስት ዓመት ከስድስት ወር ፍርድ ተፈርዱባቸዋል ሲሉ አቶ ቃሲም ተናግረዋል። በአራተኛው መዝገብ ኡጋዝ አብዲ አሊ ኢልሚ የተባለ ግለሰብን በ2015 የሽብር ቡድኑ ተልዕኮ ሲያስፈጽም በፀጥታ ኃይሎች ተይዞ ለክስ እንደቀረቡ ተናግረዋል። ይህ ሰው ከዚሁ ከአልሸባብ የሽብር ቡድኑ ጋር ተያይዞ ነው እሱም የቀረበበት ክስ በአስራ አንድ ሰባ ስድስት ሁለት ሺ አስራ ሁለት አንቀጽ ሰላሳ አንድ ስር የተደረገገውን በመተላለፍ ነው። የሽብር ቡድኑን አባል በመሆንና የጦርነት ስልጠናውን በመውሰድ ከዛ በኋላም ደግሞ ከነሱ ጋር ሲንቀሳቀስ በፀጥታ ኃይል ነው ቁጥጥር ስር መዋል የቻለው። ቁጥጥር ስር እስከሚውልበት ጊዜ ድረስ ያው ከነሱ ጋር ሲንቀሳቀስ እና የሽብር ቡድኑን ተልዕኮ ሲያስፈጽምና ሲፈጽም ቆይቷል በሚል ነው ክሱ የቀረበበት። በኦጋዝ አብዲ አሊ ኢልሚ ላይ የሁለት ዓመት ከአምስት ወር ጽኑ እስራት እንደተፈረደባቸው ነው አቶ ቃሲልም የገለጹልን። በአጠቃላይ በትላንትነ እለት በአራት መዝገቦች 88 የአልሸባብ አባል ነው በተባሉ ተከሳሾች ላይ ልዩ ልዩ ውሳኔዎች ተላልፎባቸዋል። በአሁኑ ሰዓት ከአልሸባብ የሽብር ቡድን ጋር በተያያዘ በዚህ ፍርድ ቤት የተያዘ የክስ መዝገብ የሌለ ሲሆን፣ በቁጥጥር ስር ውለው መረጃ እየተሰበሰበባቸው ያሉ ግን መኖራቸውን ከአቶ ቃሲም ያገኘነው መረጃ ያመለክታል። በአራቱ መዝገቦች ላይ ለተከሳሾች መንግስት ተከላካይ ጠበቆችን ያቆመላቸው ሲሆን በፌዴራል ጠቅላይ ፍርድ ቤት የተከላካይ ጠበቆች ጽህፈት ቤት ኃላፊ አቶ ደሳሌ ከበደ ሁሉም ተከሳሾች የተከሰሱበትን ድርጊት ክደው ተከራክረዋል ብለዋል። ሆኖም የጥፋተኝነት ብይን ከተላለፈ በኋላ በአራቱ መዝገቦች ላይ ከቀረቡ ተከሳሾች መካከል አንድ ተከሳሽ መከላከያ ምስክር ከማቅረቡ በስተቀር ሌሎች መከላከያ አላቀረቡም ብለዋል። ምክንያታቸውንም እንዲያስረዳሉ መከላከያ ምስክሮቻቸው የነበሩበት ቦታ በጣም ሩቁ በመሆኑ መከላከያ ምስክር ማግኘት እንደማይችሉ ነው። ሩቅ ነው። የስልክ አድራሻም ያላቸው ሰዎች አይደሉም። በዚያ ምክንያት ማቅረብ እንዳልቻሉ ነው። ለጠበቃቸው ለተከላካይ ለመደብ ነው ተከላካይ ጠበቃ አሳውቆ የነበሩት ከዚያም በተጨማሪ ፖሊስም አስሯቸው መከላከያ ምስክሮቻቸውን ራሱ ፖሊስ አስሯቸው እንደነበረ ለተከላካይ ጠበቃቸው ገልጾ ያ ተከላካይ ጠበቃ እየመደብ ነው ማለት ነው ችሎቱ ይህን አሳውቆ ፖሊስም ለችሎቱ ቀርቦ መግለጫ የሰጠበት ሁኔታ ነው ያለው። ነገር ግን ከዚያ በኋላ መከላከያ ምስክር እንዲያቀርቡ በተሰጣቸው ቀጠሮ መከላከያ ምስክር ማቅረብ እንደማይችሉ በመግለጻቸው የመከላከያ ምስክር የማሰማት መብታቸው ታልፏል ማለት ነው። አልሸባብ በኢትዮጵያ አሜሪካና ሌሎች በርካታ የዓለም ሀገራት በአሸባሪነት የተፈረጀ ቡድን መሆኑ ይታወቃል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ